ጤና ስጥልኝ፣ እንደምናምሽታችኋል። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬ በወሩ ከተደመጡ መርሃ ግብሮቻችን መካከል መራርጠን ያነቃቃሉ፣ አዲስ ሀሳብ ይፈጥራሉ ያልናቸውን መራርጠን ይዘንላችኋል። የምሽቱን መርሃ ግብር በመምራት ኤደን ገረመው ከኤልያስ አስማራ ጋርና ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር አብሬያችሁ ቆያለሁ። እናንተም አብራችሁን ስለምታመሹ እናመሰግናለን። ኢትዮጵያ በጉዲፈቻ ወደ ተለያዩ ሀገራት ይወሰዱ የነበሩት ህጻናት በሚደርስባቸው የማንነት ቀውስና በአሳዳጊዎቻቸው በሚደርስባቸው በደል ምክንያት የውጭ ጉዲፈቻ ሙሉ ለሙሉ ከታገደ ሶስት አመታትን አስቆጠረ። በዚህ ምክንያት የሀገር ውስጥ ጉዲፈቻ እያደገ መሆኑን የአዲስ አበባ ሴቶችና ህጻናት ቢሮ ቢያስታውቅም በዘርፉ የሚሰሩ የግብረሰናይ ድርጅቶች ግን እድገቱ ጅማሮ እንጂ ካለው ችግር አንጻር በቂ አይደለም ይላሉ። ይህ የሀገር ውስጥ ጉዲፈቻ ያለበትን ሁኔታ በተመለከተ ስመኝሾ ቆየ ከቤተሰብ አገልግሎት ማዕከል መስራችና ዋና ስራ አስኪያጅ አቶ ተፈራ ሀይሉ ጋር ቆይታ አድርጋ አጠናቅሮ የነበረውን ዘገባ በድጋሚ ታደምጡት ዘንድ ለዚህ ምሽት አዘጋጅተንላችኋል። ኢትዮጵያውያን ለጉዲፈቻ ይፈቻ እንግዳ አይደሉም። በተለያዩ ባህላዊ፣ ሃይማኖታዊና ህጋዊ ስነ ስርዓቶች ወላጅ አልባ ወይም ረጅ የሌላቸውን ህጻናት በጉዲፈቻ ወስዶ ማሳደግ የሀገሪቱ ባህል መገለጫ ሆኖ ኖሯል። ነገር ግን በተለያዩ ጊዜያት ያጋጠሙ እንደ ረሃብ የመሳሰሉ ተፈጥሯዊና ሰው ሰራሽ አደጋዎች የህብረተሰቡን አቅም በማዳከማቸው የሀገር ውስጥ የጉዲፈቻ ባህልም አብሮ ተቀዛቀዘ። በአንድ ወቅት የብዙ ተቋማትና ግለሰቦች የገንዘብ ምንጭ የነበረው የውጭ ጉዲ ፈቻ በፍጥነት ማደግም የሀገር ውስጥ ጉዲ ፈቻውን ጭራሽ አጠፋው ከ1992 ዓመተ ምህረት አንስቶ የውጭ ጉዲ ፈቻ እስከታገደበት 2009 ዓመተ ምህረትም ከ40 ሺህ ኢትዮጵያውያን ህጻናት በላይ በጉዲ ፈቻ ወደ ውጭ አገራት ተወስደዋል በአሜሪካ ብቻም ከ16 ሺህ በላይ ኢትዮጵያዊ ህጻናት እንዳሉ መረጃዎች ያሳያሉ በኢትዮጵያ ጉዲፈቻ ዙሪያ ለበርካታ ዓመታት የሰራውና ሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ማዕከል የተሰኘው በጎ አድራጎት ድርጅት መስራችና ስራ አስኪያጅ የሆነው አቶ ተፈራ ኃይሉ በጉዲፈቻ ወደ ውጭ የሚወሰዱ ህጻናት የሚያጋጥሟቸው የነበሩ ችግሮችን እንዲህ ይገልጸዋል። በአብዛኛው የማንነት ጥያቄ ላይ ችግር አለው። ማለትም ወደ ተለያየ ሀገር አውሮፓ፣ አውስትራሊያ፣ ካናዳና አሜሪካ በመጡ ጊዜ የመጀመሪያውና ትልቁ ነገር አዲስ ቤት አዲስ ሽታ፣ አዲስ ትዕዛዝ፣ አዲስ መመሪያ፣ ከቤት አለመውጣት፣ ልጆቹም ያላቸውን የቋንቋ አለመቻል። ልጆቹ በቤተሰባቸው ውስጥ በሚኖሩበት ጊዜ ሌሎች በስማቸው ሌሎች ጓደኞቻቸው ጋር የሚጠሯቸው ያማ አንዱ ችግር ነበር። ሌላው ደግሞ በሁለት ነጮች መሀል ወንድሞቻቸው ነጮች ሆነው እነሱ እዛ መሀል ላይ በመገኘታቸው፣ እንደዚሁ ደግሞ ማይክሮ አግሬሽን የሚባል ነገር አለ። አንቺ በእውነት ከዚህ ነው ወይ ተወለድሽው? ከአንቺ ከዚህ ነው ወይ ተወለድሽው የሚልም ነበር። ከዛም በኋላ ግን ጥልቁና ዋነኛው የኢንተርናሽናል ችግሮች የነበሩት ኢትዮጵያውያን ወጣት ልጆችንም በማደጉ ይሄዱ ስለነበረ ያንን የአሜሪካን ወይም የአውሮፓን ወይም ደግሞ የካናዳና የአውስትራ ይባላል። ባህሉን ባለማወቃቸው ምክንያት ብዙ ችግሮች ይፈጠራሉ ማለት ነው። እነዚህን ጉዳቶች መሰረት አድርጎ መንግስት ከ2009 ዓ.ም ጀምሮ የውጭ ጉዲ ፈቻ እንዲታገድ አድርጓል። የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ የቅርብ መረጃ እንደሚያሳየው ግን ኢትዮጵያ ውስጥ ከ አራት ነጥብ አምስት ሚሊየን በላይ ወላጅ አልባ ህጻናት ይገኛሉ። አቶ ተፈራም መንግስት የወሰደው ድንገተኛ እርምጃ እነዚህን ህጻናት ያላገናዘበ ነበር ይላሉ። የውጭን የማደጎ ስርዓት በተለያዩ ምክንያቶች ፓርላማ ወስኖ በሚያቆምበት ጊዜ የሀገር ውስጥ ማደጎን በደንብ ለማስፋፋን ነው የሚል ነው። ግን እንደምናየው መረጃው በሁለት ሺ ሰባት ስድስት ባደራ ሶስት በጉድፈቻ እንዲሁም ደግሞ በሁለት ሺ ስምንት አምስት ባደራ ብቻ የሄደበት ነበር። ከዛም በኋላ በሁለት ሺ ዘጠኝ በማደጎ መቶ ሀምሳ በሁለት ሺ አስር ደግሞ መቶ ሰላሳ ስምንት ባደራ መቶ አርባ ስምንት ሄደ በጣም አናሳ የሆነበት ካላት ሀገሪቷ በተለይ ካላት የአምስት ነጥብ አምስት ሚሊዮን ህጻናት ችግረኛ ህጻናት በተለይ እንደውም አሁን በአሁኑ ሰዓትም ሊጨምር ይችላል የሚልም አለን ምክንያቱም በጦርነቶች ና በዚህ በረሃቡም በተለያዩ ምክንያቶች ቁጥሩ እንደሚያሳየው የውጭ ጉዲፈቻ ከታገደ በኋላ የሀገር ውስጥ ማደጎ በተወሰነ ደረጃ ጭማሪ አሳይቷል ነገር ግን ኢትዮጵያ ውስጥ አስቸኳይ እርዳታ ከሚፈልጉ ወላጅ አልባና በኢኮኖሚ ችግር ውስጥ የሚኖሩ ህጻናት ቁጥር አንጻር በአሁኑ ሰዓት ብቸኛ አማራጭ የሆነው የሀገር ውስጥ ማደጎ ዙሪያ ገና ብዙ ሊሰራ እንደሚገባ አቶ ተፈሪ ያስረዳል። በሀገር ውስጥ ማደጎ የማደጉ አንደኛ በጣም በሚገርም ሁኔታ ልጆች በባህላቸውንና ታሪካቸውን አውቀው የሚያድጉበት ፣ ማህበረሰቡም እንደሌላው ጊዜም ወይዘሩን ወይ ቀለሙን ወይ ንግግሩን ቋንቋውን፣ ስሙ አይቶ የማይለይበት በጣም ጥሩ የሆነ ችግረኛ ልጆችን በተለይ ተጥለው የሚገኙ ልጆች እንደ ራስ አርጎ የማሳደግ፣ እናትና አባት የሌለውን ልጅ እንደ ራስ አርጎ የማሳደግ፣ በማይድን በሽታ ለተያዙ የተያዙ ወላጆችን ልጆች እንደ ራስ አርጎ የማሳደግ፣ እንዲሁም ደግሞ በከፍተኛ የኢኮኖሚ ችግር ውስጥ ያሉትን ቤተሰቦች እንደ ራስ አድርጎ በማሳደግ ልጅ የሌለውን ቤተሰብ እና ቤተሰብ የሌለውን ልጅ አንድ ላይ በማምጣት ቤተሰብን መመስረት ነው። አዶፕሽን የሚባለው የሀገር ውስጥ የማደጎ ሂደት ከመፈለግ ይጀምራል ሊላል አቶ ተፈራ። የሴቶችና ህጻናት ቢሮ ባስቀመጠው መስፈርት መሰረትም ህጻናትን በማደጎ መውሰድ የሚፈልጉ ሰዎች ኢትዮጵያዊ መሆናቸውን የሚያሳይ መታወቂያ፣ በቂ ገቢ እንዳላቸው የሚያሳይ ማስረጃ፣ የሕክምና ማረጋገጫ፣ የጋብቻ ማስረጃና የድጋፍ ደብዳቤ የመሳሰሉ አስር መስፈርቶችን ማሟላት ይኖርባቸዋል። ሴንተር ፎር ፋሚሊ የተሰኘው የተፈራ ድርጅትም ህብረተሰቡን ስለ ጉዲፈቻ ከማስተማር አንስቶ ኢትዮጵያዊ ጉዲፈቻ አድራጊዎች አስፈላጊውን መስፈርት አሟልተው እንዲገኙ በማገዝ ይሰራል። አምስት ነገሮችን ለማድረግ ነው የተነሳ ነው። አንደኛ በቃ ያሉትን ባህላዊውን፣ ሃይማኖታዊውንና የህጉን መሰረት ያደረገውን የማደጉ ስርዓት በማሳወቅና በማስተማር የበለጠ ማህበረሰቡ ኢንቮልቭ እንዲያደረግ። ሁለተኛ እነዚህ ማህበረሰቦች ደግሞ ወስ ከወሰኑ እኔ ማሳደግና ማገዝ ፈልጋለሁ ካሉ እውቀትን እውቀትን መሰረት ያደረገ የማደጎ ማህበረሰብ በመፍጠር ምዝገባ እንዲያከናውኑ ማድረግ። ሶስተኛ ደግሞ እነዚህ በማደጎ ለመወሰድ የተዘጋጁ በህጻናት ማሳደጊያ ውስጥ ያሉት ህጻናትን ደግሞ እነሱንም እንደዚሁ እድሜያቸው የገፋውን ልጆች ከአስራ ስምንት ዓመት በላይ ሆነውን ስራ የሚያገኙበትን ነገር በማመቻቸት ለሰራተኞቹ ደግሞ የህፃናት አያያዝና አጠባበቅን በማስተማር የተሻለ ጤነኛ ህጻናትን ከተማረና እውቀት ካለው የማደጎ አድራጊ ቤተሰብ ጋር በማገናኘት ጽድት ያለ መረጃ ጤናማ የሆነ ልጅና የተማረን የማደጎ አድራጊ ቤተሰብን ፈጥረን እ በሀገራችን ችግር እንፍታ ነው ፍላጎቱ። ኖሮ ወላጆች መጥተው ህጻናትን ከወሰዱ በኋላ ለህጻናት መደረግ ያለበት እንክብካቤም የዛኑ ያክል ትኩረት ሊሰጠው ይገባል። ህጻናት ከተወሰዱ በኋላ ኑሯቸው ምን ይመስላል? ከቤተሰቦቻቸው ጋራ ምን ያክል ተላምደዋል? ደስተኞች ናቸው ወይ? የሚሉትን ነገሮች ለሚደረገው ክትትልስ ኃላፊነት የሚወስደው ማነው ነው። ወላጆችስ ለዚህ ያላቸው እውቀት። በማደጎ ከተወሰዱ በኋላ ሁለት ነገር መጠየቅ አለበት። የት ናቸው? ያሉበትስ ሁኔታ ምን ይመስላል ነው። ይሄ ሪፖርት በየዓመቱ የሚሰጥ የፖስት ፕሌስመንት ሪፖርት ይባላል። ከማደጎ በኋላ ልጆቹ የትና እንዴት ናቸው። እስከ እድሜው ሀያ አንድ አመት እስኪሞላ ወይም ደግሞ ከቤት በኢትዮጵያ ኮንቴክስት ከቤት እስኪወጣ ድረስ ያለው ማለት ነው እና እድሜያቸው ከሀያ አንድ አመት በላይ የሆኑትን ጥያቄ ይጠይቃሉ። ማንኝ ብለው መጠይቃቸው ስለማይቀር ግልጽነቱ እንዲኖር መማማርም ያስፈልጋል። በተለይ ትልቁ ስራ ልጆችን በማደጎ ለመውሰዱ ሳይሆን በተለይ ከማደጎ በኋላ ሊደርሱ የሚችሉትን ነገር ትምህርትን በማስተማር መረጃዎችን በማቅረብ ሕክምና አገልግሎትን በመስጠት ፖርት ኔትወርኮችን በመፍጠር በተለይ እርስ በርሳቸው የማደጎ አድራጊ ቤተሰቦች አንድ ላይ እንዲመጡ ልጆቹም አደልት አዳፕቲስ እድሜያቸው ሀያ አንድ አመት በላይ የሆኑትም አንድ ላይ እንዲመጡ እና እንዲነጋገሩ በአገራችን የማደጎ ስርዓት ላይ ምክክርና ውይይት እንዲደረግ አሁን የተጠየቀው ጥያቄ በጣም ወሳኝና መሰራት ያለበት ነው። የሀገር ውስጥ ማደጎ አቶ ተፈራ በሴንተር ፎር ፋሚሊ ወይም የቤተሰብ አገልግሎት ድርጅት ድርጅት ውስጥ ትኩረት ሰጥቶ የሚሰራበት ጉዳይ ነው። ህብረተሰቡ በጉዲፈቻ ፈቻ ዙሪያ ያለውን እውቀት ከማጎልበት አንስቶም እስከ ድኅረ ማደጎ አገልግሎቶች ድረስ ለመስራትም ከሴቶችና ህጻናት ሚኒስቴር ጋር አብሮ በመስራት ላይ እንደሚገኝ አቶ ተፈራ ይገልጻል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆች ጥምቀትን የመሳሰሉ በዓላት ሲቃረቡ ለወትሮ ደንበኞች ይበዙባቸው ነበር። የዘንድሮ የጥምቀት በዓል ግን የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን ያጋራ እንግዳ ነበረው። እንደሚከተለው ይደመጣል። አመሰግናለሁ ኤደን። በስልክ መስመራችን ላይ የጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስ ኤ የተሰኘውን የቁንጅና ውድድር በማሰናዳት እና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን የጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን፣ በመጀመሪያ በእጅጉ አመሰግናለሁ። እንግዲህ ለመሆን ስለፈቀድግ እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ህዝብ እንኳን ጥምቀት በዓል አደረሳችሁ ለማለት ፈልጋለሁ። እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ ኢትዮጵያን ትዋይስ ቡቲክ በላንድ ማርክ ውስጥ ሁለት ሺህ በፈረንጆች አቆጣጠር ነው የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በ2018 ወደዛ አዳራሻችንን ቀይረናል። እንግዲህ ለብዙ ዓመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከዋንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ ሁለት ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ጉዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደነ ክርስትና፣ ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጨምሯል። አሁንም እየፈጠረ ነው። ጥምቀት ሲቃረብ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ ያገረ። አዎ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆኑ ቤተክርስቲያኖች እና እኛም እንግዲህ በባ ሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት እና አንዳንዶቹ በተለይ ቀድመው ሁለት ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ። ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው። እና በጣም ደስ ይላል። በተለይ ቤተሰብ ያለው ሰው በዓል ሚስት፣ ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ እየታወቀ ነበረ እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ፣ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም እና ይሄን ደግሞ እኛ አካባቢ በዴም ኤሪያ ለየት የሚያደርገው ነው። እንደምታውቀው በጣም ብዙ የኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደ ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር። ቀደም ብለህም ጠቅሰዋል፣ ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካ በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብስ ሰዎች ንግድ ላይም የፈጠረ ያለውን ጫና አስረድተናል። የፈጠረውን ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል። በቫይረሱ ምክንያት ስቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት እንዴት አድርጋችሁ ነው በመድረስ ላይ የምትገኙት? ልክ ነው። መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ከዋለ ነው በጣም ጠቀሜታው ከፍ ያለ ነው። እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን ልክላቸዋለን። እና ትልቁ የሶሻል ሚዲያውም ሆነ ቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ እስከ ባሉበት ድረስ በፖስታ እዛው እናደርስላቸዋለን ማለት ነው እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ነው ያለነው። በጣም ትልቅ የትንጣለ ለሞል ውስጥ ከእጅ ማጽዳት ጀምሮ ርቀትን በመጠበቅ በጥንቃቄ መጠው መጠቀም ይቻላል። መምጣት ደግሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች በመግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያው ወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ፕሬዚደንቶችም በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ በዓላቶቹን፣ ዝግጅቶቹንም እንዲያከብር በነዛ መንገዶች በመጠቀም ስቲል ግንኙነታችንን ና ንግዳችንን እየቀጠል እንገኛለን። አንድ የመጨረሻ ጥያቄ ላስቀጥል። ደንበኞቻችሁ ከተለያዩ ባህሎች፣ ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ? ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን የሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደሉም። አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋ ሄደው ለመግዛት ይፈልጉና የእኛን ሳይሆን ወደ እኛ መጡ ይገዛሉ። እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄደን ማጥፋት የለብንም እና እናንተን ጋር ዕቃ መጠን ብንገዛ የስራ እድል ትፈጥራላችሁ፣ ሀገራችን አፍሪካን ኮሚኒቲያችንን ትደግፋላችሁ ነው የሚሉት። እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው። ባህላችንን እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርን አመዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆነ ለማሳየት ትልቅ ገዛ ያደርጋል። ቅድም እንዳልኩትም ደግሞ የሀገራችን ኢኮኖሚ በማሳደግ መልኩ እነኚህ አልባሳቶችም ቁሳቁሶች የሚመጡ ከኢትዮጵያ ስለሆነ የስራ እድል በመፍጠርም አንፃር ከፍተኛ ጠቀሜታ አለውና፣ ያ ነው ተስፋውን። አዱኛ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ። በጣም እኔም አመሰግናለሁ ቪኦኤ ለሰጣችሁን እድል እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣትም ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ይስጥልኝ አመሰግናለሁ። ጋቢና ቤ መደመጡን ይቀጥላል። አብራችሁን ስለሆናችሁ ምርጫችሁ ስላደረጋችሁን እናመሰግናለን። የእሁድ ምሽት የንቃት መሰናደር ነው እያዳመጣችሁ ያላችሁት። ለዛሬ በወር ውስጥ ከተሰሙ ለእናንተ ይሆናሉ በድጋሚ ቢደመጡ መልካም ናቸው ያልናቸውን ፕሮግራሞች ነው ያሰናዳንላችሁ። አሁን ደግሞ ወደ ስነ ጥበቡ ዘርፍ እንለፍ። ስደት በኢትዮጵያ ስነ ጥበብ እንዴት ይገለጻል የሚል አውደ ርዕይ በጀርመን ባህል ማዕከል እና በዓለም አቀፉ የስደተኞች መርጃ ድርጅት አማካኝነት ተዘጋጅተው ነበር። በድረገጽ አማካኝነት በኢትዮጵያና በጀርመን በታየው በዚህ አውደ ርዕይ ላይ ስራዎችን ያቀረበው አርቲስት ዮናስ ኃይሉ በእውነተኛ ታሪኮች ላይ የተመሰረቱ የስደትን መልከ ብዙ ገጽታዎችን የሚያሳዩ ስራዎችን አቅርቧል። የስነ ጥበብ ስራዎቹን ማንነትና አብሮነትን አጉልቶ ለማሳየት የሚጠቀምባቸው ዮናስ ስነ ጥበብ ማህበራዊ እውነታዎችን ለመነጋገርና የጋራ እሴቶችን ለማጎልበት ባለው ሚና ዙሪያ ከስመኝሽ የቆየ ጋር አድርጎት የነበረው ቆይታ እንደሚከተል ይቀርባል። ስደት ከሰው ልጆች ጋር አብሮ በቁርኝት የኖረ ነው። በተለይ ግን በሀያ አንደኛው ክፍለ ዘመን በማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ምክንያቶች ስደት ያለማችን ቀዳሚ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ሆኗል። ይህ እውነታ የስነ ጥበብ ባለሙያና መምህር ለሆነው ዮናስ ኃይሉ ስደተኛ ማን ነው፣ አሳዳጅስ የሚለውን ጥያቄ እንዲጠይቅና በጥናት የተደገፈ የጥበብ ስራውን በአውደ ርዕይ እንዲያቀርብ መነሻ እንደሆኑት ይናገራል። ስደት ማለት የተቀመጠልን ታሪክ አለ። የሚሰደደው ሰው ማን ነው? የሚሰደድበት ምክንያት ብዙ ጊዜ ኢኮኖሚካል ነው ሊባል ይችላል። ፖለቲካል ኢሹ ሊኖረው ይችላል። የሌላውንም ዓለም የመመኘት ምክንያት ነው ሊባል ይችላል። ሪዝኑ የተለያየ ሊሆን ይችላል። ግን ስደቶች በሙሉ መጥፎ ናቸው ማለት አንችልም። ምክንያቱም በስደት ዓለምን የለወጡ በጣም ትልልቅ ማንነቶችን አይተናል። በስደት የተፈጠሩ ደግሞ ትልልቅ ሀገራትን አይተናል። አሜሪካን ሀገር በጣም ትልልቅ የሆኑ ለምሳሌ እንደና አንድሪ ካርኒጊ ወይንም ሮክፌለር የሚባሉት አንተርፕነረሮች ከሌላ ሀገር በስደት መጥተው አሜሪካን ውስጥ ትልቅ ስምና ዝና አትርፈው የሄዱ ናቸው። እንደዚሁም ደግሞ በስደት ደግሞ ሀገሮች ሲጠፉ አይቻለሁ። ግን እኔ እንደ አንድ ግለሰብ ከፍተኛ የሆነ ትኩረት የሳበኝ ምንድን ነው? ስደትን እንደ ስደትነቱ በጣም የተለያየ እይታዎች፣ ተሞክሮዎች፣ እንደዚሁም ፐርሰናል ኖሌጆች ተሞክሮ ስለሚሰጠን ከተለያየ አንግል ነው ያየሁት ማለት ነው። እነዚህ ሁሉ አንግሎች ነው ናሬት ለማድረግ የፈለግኩት ማለት ነው። ዮናስ የስነ ጥበብ ስራዎቹን ያቀረበው ዘመናዊ ዲጂታል የፎቶ መተግበሪያዎችን ከባህላዊው የስነ ቅብ ስራ ጋር በማደባለቅ ነው። በስራው ለማሳየት የሞከራቸው ታሪኮችም ለሰዓታት ቃለ መጠይቅ ያደረገላቸውን ስምንት የእውነተኛ ባለታሪኮችን ህይወት የሚያስቃኝ ነው። ከባለታሪኮቹ መሀል ከእናቷ ጋር ከየመን ተሰዳ በአዲስ አበባ ጎዳናዎች ላይ ስትለምን ያገኛት የስምንት አመት የመናዊትና በአሜሪካን ሀገር የሚኖረው ወጣት ይገኙበታል። የመጀመሪያ ገጸ ባህሪ አሚና ማለት ከሚድል ኢስት ተሰዳ የመጣች ነች። ወደኛ ሀገር የመን በጣም ጥሩ የሆነ የላይፍ ስታይል የነበራቸው እና በጣም ጥሩ የሆነ ኑሮ የሚኖሩ ነበሩ ማለት ነው። ግን በሀገር ፖለቲካ መዘበራረቅ የተነሳ እነዚህ ሰዎች በጣም ከምትወደው ወንድሟና ከአባቷ ተለይታ ከእናቷ ጋር ወደ ኢትዮጵያ ለስደት መታች ማለት ነው። አባቷና ደግሞ ታናሽ ወንድሟ ደግሞ ወደ ፈረንሳይ ተሰደዋል ማለት ነው። እና ስደት ቤተሰብን እንደሚለያየው ያህል ደግሞ ሁለተኛው ገጸ ባህሪ ላይ ስመጣ ደግሞ አማን ቤተሰቦቹ የዳይቨርሲቲ ቪዛ ሎተሪ ተጠቃሚ ሆነው ቤተሰቦቹ ሲሄድ በጣም በልጅነቱ ነው የሄደው ማለት ነው። እና አማንን ደግሞ አግኝቼ የእሱን የስደት ኤክስፔሪየንስ ተሞክሮ ሲነግረኝ ምንድን ነው የተሻለ ትምህርት እድል አግኝተዋል። በጣም የተሻለ የመኖር ኦፖርቹኒቲ አግኝተዋል። ግን ሁልጊዜ አውደ አመት ሲመጣ ዲፕሬሽን አለበት ወይንም ድባቴ ያለው በፊት የነበረው ማንነት ህይወቱ ላይ አንድ የሆነ ተጽዕኖ አሳድሮበታል በርካታ አፍሪካውያን ወደ አውሮፓ የሚያደርጉት የሞት ሽረት ትግል የሞላበት ስደት በስደት በሄዱበት ሀገር የሚገጥማቸው እንግልትና የኑሮ ውጣ ውረድ የስደት ክፉ ገጽታዎች ጎልተው እንዲወጡ ቢያደርጓቸውም ዮናስ በስራዎቹ ስደት ለባህል ልውውጥ እድገትና አብሮ መኖር ያደረገውን አስተዋጽኦም ለማሳየት እንደሞከረ ይናገራል። ስደት ብዙ ጊዜ ኔጌቲቭ ፓርቱን ነው የሚያሳዩት። ያየሁት ነገር ምንድን ነው? አውንታዊም ተጽዕኖ አለው፣ አሉታዊም ተጽዕኖ አለው። ወደ ሳውዝ አፍሪካ ብትሄጅ በጣም ትልቁን ኢንሪች ያደረገው ባህል እነ ሳልሳ፣ እነ ታንጎ እንዲሁም ብዙ የላቲን አሜሪካን ባህሎች ከስደት የፈለሱ ባህሎች ናቸው። አድገው ሌላ ሀገር የፈጠሩት ማለት ነው። እንደዚሁም የተለያዩ የሆኑ የምግብ ውጤቶች፣ በተለይ የተለያዩ የአለባበስ ውጤቶች የሰው ልጅ ሂዩማን ኤክስፒሪየንስ በመሰደድ ውስጥ የመቃኘት ነገር ስላለው ስደት የራሱ ጥሩ ጎን አለው መጥፎ ጎን አለው። ዮናስ ከዓለ የስነ ጥበብና ዲዛይን ትምህርት ቤት በሁለት ሺ ሁለት ዓመተ ምህረት ከተመረቀ በኋላ ከሰላሳ አምስት በላይ አውደ ርዕዮችን በሀገር ውስጥና ከሀገር ውጭ አሳይቷል። በአሜሪካ በአውሮፓና በእስያ የሚገኙ የተለያዩ ሀገሮች ላይ የተደረጉ ውድድሮችን ከማሸነፉና የባህል ልውውጦችን ከማድረጉ በተጨማሪ በጣሊያን፣ ኳታር፣ ባህሬን አሜሪካና ብራዚል በሚገኙ ሙዚየሞች ስራዎቹ ተቀምጠዋል። ስነ ጥበብ የተለያዩ ማንነቶች የእውቀት ደረጃና እውነቶች ያሏቸውን ማህበረሰቦች የማስተሳሰር ኃይል አለው የሚለው ዮናስ በስራዎቹ በአብዛኛው እነዚህን የጋራ እሴቶች የሚያንጸባርቁ ናቸው። ለምሳሌ በስነ ጥበብ ዲፕሊ ስለ ማንነት ማውራት እንችላለን። ስለ ባህል ማውራት እንችላለን። ስለ ሃይማኖት፣ እንደዚሁም የሰው ልጅ የሚጋራቸው ፓወርፉል የሆነ ደግሞ ኢሞሽናል ኤክስፒሪየንስ ወይንም ስሜታዊ የሆኑ እውነታዎችን መጋራት እንችላለን። ለምሳሌ ስለ ፍቅር፣ ስለ ጥላቻ ወይንም ስለማንነት መነጋገር ስለምንችል ስነ ጥበብ ይሄንን የመናገር ኃያልነት አለው ማለት ነው እና የእኔ ስራዎች አብዛኛውን የሚያጠነጥኑት ከማንነት ጋር በተለይ ስነ ጥበብ ለእኔ በጣም ትልቅ የሆኑ የማህበረሰባዊ እሴቶችን መግለጽ የሚችል አቅም አለው። የማንነት ጥያቄዎች በማህበረሰቦች መካከል የግጭት መንስኤ ከመሆን አልፈው ለብዙ ሰዎች ሕይወት መጥፋትና ለሚሊዮኖች መፈናቀል ምክንያት በሆነበት በአሁኑ ወቅት ዮናስ ስነ ጥበብ ማህበረሰብን የማከምና የመፈወስ አቅም እንዳለው ይናገራል። አንደኛው የስነ ጥበብ እሴት ምንድን ነው? እራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል ለምሳሌ በጥበብ እጅጉን ያደጉ ሀገራቶች ሶስት ባህሪያቶች አሏቸው። አንደኛ ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው። በስነ ጥበብ ደግሞ የበለጸገች ሀገር የራሳቸውን ማንነት የሚያውቁና ስለሌሎች ሰዎች ማንነት የሚያከብሩ ሀገራቶችን ስለሚፈጥር ስነ ጥበብ ከሁሉም ከፖለቲካም ከሃይማኖትም ከሌሎችም በላይ ነጻነት እና ከፍተኛ ልዕለ ሀሳብ የሚስተናገድበት ፕላትፎርም ስለሆነ እጅጉኑ ለሶሳይቲ ለማህበረሰብም ለሀገርም እንዲሁም ለኢንዲቪጁዋል በጣም ትልቅ ሕክምናዊ ወይንም ቴራፐቲክ የሆነ ይዘት አለው። ዮናስ ከስነ ጥበብ ባለሙያነቱና ከመምህርነቱ ባሻገር የማህበራዊና አካባቢ ጉዳዮች አቀንቃኝም ነው። በቅርቡ ኳንዛ የተሰኘ የአፍሪካ ፍልስፍና ሀሳቦችን የያዘ በራስ ማየት፣ ስነ ጥበባዊ ፈጠራ፣ እምነት፣ በራስ መተማመንና አብሮ መኖር በሚሉ ሀሳቦች ዙሪያ የስነ ጥበብ አውደ ርዕይና ውይይት ያካሂዳል። ከአካባቢ ጥበቃ ጋር የተያያዙ ሀሳቦች የሚቀርቡበት ከእናት ተፈጥሮ ጋር የሚደረግ ቃለ ምልልስ የሚል አውደ ራዕይ ላይም ስራዎቹን ያቀርባል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት የንቃት መሰናዳችንን እዚህ ላይ ጨረስን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሐሪክ ላይ ለጋቢና ቪዬ እያላችሁ አድርሱን። ሳስተናግዳችሁ ያመሸው የደንገረመው ነበር። ኤልያስ አስማረም መርሃ ግብሩን ሳያቀናብርልን ቆይቷል። እናንተም አብራችሁ ስለነበራችሁ እያመሰገንን በነገው ምሽት በመደበኛ መርሃ ግብራችን እንገናኝ እንላለን። I'm said that me of to